የፍልሰትን አስከፊ ገጽታ የሚያሳዩ በተለያዩ ሀገሮች የተሰሩ ጥናታዊ ፊልሞች ባለፈው ሳምንት በተከታታይ ለእይታ ቀርበው ነበር። ይርስ ኦፍ ሊቪንግ ዚስ ኢዝ ኖት ፓራዳይስ ሆም ናና የተሰኙት ለይታ ከቀረቡት ውስጥ ጥቂቶቹ ናቸው። እንግዲህ የአይኦኤም ቢሮዎች ከመቶ ስልሳ በላይ ስለሆኑ ከመቶ በላይ በሚሆኑት ውስጥ የተለያዩ ዝግጅቶች እየተደረጉ ይከበራሉ እና እኛ ሀገር ውስጥ ወይንም ኢትዮጵያ ውስጥ ወርልድ ቢልት ባይ ማይግራንት ወይንም በፍልሰት ተሰራች ዓለም በሚል መሪ ቃል ነው ያከበርነው እና የተለያየ ኢቬንቶች አድርገናል። ባለፈው ሳምንት ውስጥ ዓለም አቀፍ ፊልም ፌስቲቫል ነበረ፣ ግሎባል ማይግሬሽን ፊልም ፌስቲቫል የሚል እና እሱን በአዲስ አበባ ላይ የተመረጡ ፊልሞች አሳይተን አልኛም ኢትዮጵያ ውስጥ እንግዲህ ትግራይ ላይ ደግሞ የተለያዩ ካምፖች ውስጥ ግሎባል ማይግሬሽን ፊልም ፌስቲቫልን አሳይተናል። ይሄ እንግዲህ የተለያዩ ሀገር ውስጥ ያሉ በስደት ወይንም በፍልሰት ላይ ያሉ ሰዎች ታሪክን የሚያሳዩ ጥናታዊ ፊልሞች ናቸው የታዩበት። ማስተማሪያ የሚሆኑ ግንዛቤ ማስጨበጫ የሚሆኑ ናቸው። እነዚህ የተለያዩ ካምፖችም ውስጥ የተደረገው የማሳየት ስነ ስርዓት ለምንድን ነው? ግንዛቤ ማስጨበጥ ስለሚያስፈልግ፣ ሰከንዳሪ ማይግሬሽን ወይንም ከአንድ ሀገር ተሰደው ሌላ ሀገር ውስጥ ስደተኝነት የሚቆዩ ስደተኞች በደላላ ተወስዶ ሰው ወደ ሌላ ህገወጥ ስደት እንዳይዳረጉ እና ለሰፋ እንግልት እንዳይዳረጉ ለመከላከል ነው። ስለዚህ ይሄንን ለማድረግ የሚጠቅም ብለን ያሰብነውን ፊልም ፌስቲቫል አዘጋጅተን በዚህ አድርገናል። ይህ ባለፈው ሳምንት ውስጥ ነው የተደረገው። በተጨማሪ ደግሞ በአዮን ቢሮ ውስጥ የተለያዩ አጋር ድርጅቶቻችንን ጋብዘን እና ግንዛቤ ማስጨበጫ ብቻ ሳይሆን ማነቃቂያም እንዲሆን ዓለም አቀፍ የፍልሰትን ቀን በፖኤትሪ ወይም በግጥም እና በጃዝ ሙዚቃ፣ በስዕል፣ በመሳሰሉ በስነ ጥበቦች እንዲገለጽ አድርገን ይህንን ቀን አስታውሰን አክብረናል። በኢትዮጵያ የፍልሰት ቀን መከበር ለየት የሚልበትን ምክንያት አቶ አለማየሁ እንዲህ ይገልጻሉ። እንግዲህ ኢትዮጵያ ትንሽ ዳይናሚክሱን ለየት የሚለው ስደተኞችን ተቀባይ ሀገርም ነች። ሁለተኛ ደግሞ ብዙ ሰዎች ደግሞ በህገወጥ መንገድም ከኢትዮጵያ ወጥተው በተለያዩ ሀገሮች ስለሚሄዱ ስደተኞችን አመንጪ ሀገር ነች። በዛው ልክ ደግሞ በስደተኞችም በዚህ በኩል አቋርጠው የሚሄዱባትም ስለሆነች እንግሊዝኛው ትራንዚት ሶርስ እና ዴስቲኔሽን የሚለው ወይም መነሻ፣ መተላለፊያ እና መቆያ የሆነች ነች። ለስደተኞች ስደተኛ ብቻ ሳይሆን ለፍልሰት በአጠቃላይ ስለዚህ በዚህ መሰረት ከፍተኛ የሆነ ስደተኞችን ተቀብላ ከስምንት መቶ ዘጠና ሶስት ሺህ በላይ የሆኑ ስደተኞችን እያስተናገደች ነው እንግዲህ ይህንን መረጃ የሰጠ ኤንችር ነው እና ከፍተኛ ቁጥር ነው በአፍሪካ ውስጥ አንደኛው ባይሆን ሁለተኛው ሳይሆን አይቀርም ተብሎ ነው የሚቀመጠው ይሄ ቁጥር ስለዚህ ይህን ያህል ስደተኛ እንግዳ አድርጋ እያስተናገደች ነው። ከዚህ ውስጥ ደግሞ እንግዲህ ግማሽ ያህል የሚሆኑት ወይም ግማሽ ግማሽ ያህል የሚጠጉት ወይ ሳውዝ ሱዳን ሪፊውጂዎች ነው። ከግጭቱ ተከትሎ የመጣ ነው። ሁለት ሺህ አስራ ሶስት መጨረሻ ላይ ጀምሮ የተነሳ ግጭት እስካሁን ድረስ ሳይረግብ ቀጥሎ ብዙ ሰዎችን መፈናቀል ዳርጓል እና አብዛኛው ሰው ከዛ የመጣው በዚህ ምክንያት ነው። ስለዚህ በነዚህ በነዚህ ምክንያቶች ኢትዮጵያ ስደት የሚለው ቃል በጣም ያገባታል። ሰዎች ስደት እንዳይገቡ መከልከል ባይቻልም ሕገወጥ መንገድን እንዳይከተሉ መረጃን በሰፊው ማዳረስ እንደሚገባ አቶ አለማየሁ በመጨረሻ ገልጸውልናል። ሰዎችን በሕገወጥ መንገድ አፊዱ የሚለው መልእክት ዞሮ ዞሮ ተቀባይነት ሲያገኝ ወይንም ከተለያየ ቦታ ያሉ ሰዎች እንደዚህ አይነት አማራጮች እየወሰዱ መሄዳቸው የበለጠ ለአደጋ እንደሚያጋልጣቸው ማስታወስ እና መጠቆም ይገባናል። አንደኛው ይሄ ነው። በሌላ በኩል ደግሞ ማይግሬሽን ራሱ ደግሞ ለተለያዩ ሀገሮች ብልጽግና፣ የእውቀት የልምድ ልውውጥ የመሳሰሉትን በጎ ጎኖችንም የሚያሳይ መልዕክት ማስተላለፍ አለብን። ስለዚህ ሁለቱንም የተለያዩ ሳይቶች የተለያዩ ጎኖችን የማይግሬሽን በሚያሳይ መልኩ ነው ያከበርነው። ለዛ ነው።